በመላው ዓለም ከ130 ሚሊዮን በላይ የሚሆኑ ልጃገረዶች ዛሬም የመማር ዕድል እንደሌላቸው አንድ ጥናት አመልክቷል። ልጃገረዶች በአብዛኛው የትምህርት ዕድል የሚነፈጉባቸው ናቸው ከተባሉት አስር ሀገሮች መካከል ዘጠኙ በአፍሪካ የሚገኙ ሲሆን ከእነዚህም አንዱ ኢትዮጵያ ናት። መለስካቸው አምሃ ዝርዝር ይዟል። ዋን ካምፓይን የተሰኘ ድርጅት ያደረገው ጥናት እንደሚለው ከሆነ አሁን ያለው የልጃገረዶች ትምህርት ሁኔታ ድህነትን እንዲቀጥል የሚያደርግ ዓለም አቀፋዊ ቀውስ ነው። የጥናት ዘገባው ልጃገረዶች የትምህርት እድል ለማግኘት በእጅጉ የሚቸገሩባት አገር ደቡብ ሱዳን ናት ይላል። በዚህ ረገድ ደቡብ ሱዳን ማዕከላዊ አፍሪካ ሪፐብሊክንና ኒጀርን ታስከትላለች ሲል ዘገባው ይዘረዝራል። የዚህ ዋን የተሰኘው ድርጅት የጥናት ዘገባ የተባበሩት መንግስታት ድርጅት አባላት የሆኑትን የ193 አገሮችን 11 አይነት የትምህርት መረጃዎች እንዳወዳደረ ይናገራል። በጥናቱ ዘገባ መሰረት ሴቶች ልጆች የትምህርት እድል ለማግኘት በእጅጉ ከሚቸገሩባቸው አስር የዓለም አገሮች መካከል ዘጠኙ የሚገኙት በአፍሪካ ውስጥ ነው። አንዷ ብቻ በእስያ ትገኛለች። አገሮቹ በመቶኛ በተሰጣቸው አነስተኛ ነጥብ ቅደም ተከተል ሲደረደሩም አንደኛ ደቡብ ሱዳን፣ ማዕከላዊ አፍሪካ ሪፐብሊክ፣ ኒጀር፣ አፍጋኒስታን፣ ቻድ፣ ማሊ፣ ጊኒ፣ ቡርኪና ፋሶ፣ ላይቤሪያና ኢትዮጵያ ናቸው። ዘገባው አስሩንም አገሮች ደካማ መንግሥታት ወይንም ፍራጃይል ስቴትስ ብሏቸዋል። በደቡብ ሱዳን ከ6 እስከ 11 ዓመት ዕድሜ ካላቸው ሴቶ ልጆች መካከል የትምህርት ዕድል ያገኙት 73 በመቶ ብቻ እንደሆኑም ይህ ዘገባ ያመለክታል። የጥናት ዘገባውን አስመልክቶ ትምህርት ሚኒስቴር አስተያየት እንዲሰጥበት ጥያቄ አቅርቤ ነበረ። ይሁንና የጥናት ዘገባውን ዝርዝር አይተን መልስ እንሰጣለን እንጂ ዛሬ አስተያየት ለመስጠት እንቸገራለን ሲሉ ጉዳዩ ይመለከታቸዋል የተባሉት ወይዘሮ ኤልሳቤት ገሰሰ መልስ ሰጥተውኛል። ወደፊትም እንመለስበታለን ብዬ ተስፋ አረጋለሁ። ዋን የተሰኘው ድርጅት ከስምንት ሚሊዮን በላይ በሆኑ አባላቱ በተለይ በአፍሪካ አህጉር ድህነትን ለማስወገድ የሚሠራ ፖለቲካዊ ውግንና የለኝም የሚል ቃፊር ድርጅት ነው። የድርጅቱ የወቅቱ ፕሬዚዳንትና ሥራ አስፈጻሚ የቀድሞዋ የዩኤስኤአይዲ አስተዳዳሪ ጌል ስሚስ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ